ጋምቤላ ክልሎች የጋራ የሕዝብ ለሕዝብ መድረክ በጋምቤላ ትናንት መካሄዱ ታወቀ። የሁለቱ ክልሎች ርዕሰ መስተዳድሮች በሰላም እና በልማት ዙሪያ አብረው እንደሚሰሩ ገልጠዋል ይለናል የአሜሪካ ድምፅ ያነጋገራቸውን አንዳንድ የመድረኩ ተሳታፊዎች ክልሎቹን ተጠቃሚ የሚያደርጉ የልማት ጥያቄ ተጠይቆ መልስ መስጠታቸውን ጨምሮ ናኮር መልካ ከስፍራው ባጠናቀረው ዘገባ አድርሶናል። በዚህ መድረክ ላይ የጋምቤላ ክልል ርዕሰ መስተዳደር አቶ ኡሞድ ጩሉ በተለያዩ አካባቢዎች የሚፈጠሩ የብሔር ግጭቶች በጣም ሊወገዙ ይገባል ብለዋል። መድረኩ በሌሎች የአገሪቱ አካባቢዎች ከተደረገው ልዩ የሚያደርገው በሁለቱም ህዝቦች መካከል ግጭት ተከስቶ ሳይሆን ለዘመናት የቆየ የአብሮነትና ወንድማማችነት የጋራ ተጠቃሚነት የሚረጋገጡበት መሆኑ ነው ሲሉ ገልጸዋል። የአብሮነት ባህልን ማስቀጠል ላይም ለመድረኩ ታዳሚዎች ተከታዩም ብለዋል። ደማቅ የጋምቤላ ህዝብ ፌዴራል የኢትዮጵያ ህዝብ ጋር በተለይ ከኦሮሚያ ህዝብ ጋር ያለው በደም፣ በታሪክ በመልካም ዙ የተሳሰረ አንድነት ዘላቂነት እንዲኖረው እና ከሁለቱም ክልሎች አልፎ ለሀገራዊ ለውጥ ጭምር እንዲሁ እንዲሆን የጋምቤላ ክልል ህዝብና መንግስት ከመቼም በላቀ ሁኔታ ትኩረት ሰጥቶ እንዲሰራና ከጥንት ጀምሮ የኖረው एकम गैल जी लोगों ने बाय आकड़ो डिग्री करते የተለያዩ ኃይሎች ተደራጅተው መፈናቀልን መጎሳቁልንና መለያየትን ቀን ከሌሊት ሲሰብኩ የጋምቤላ ክልላዊ መንግስት በአንድነት ለመኖር ሰላምን ሲያረጋግጥ ቆይቷል ያሉት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ለዚህም የክልሉን ህዝብና መንግስት አመስግነዋል። ከዚህ በኋላ ኢትዮጵያ ውስጥ አይቀጠልም የሚሉትንም በመድረኩ ላይ አንስተዋል። ሰው እንዲፈናቀል ሰው በአንድ ስርዓት ውስጥ ያሉ መስተዳድሮች ሳይሆኑ እንደ ጎረቤት አገሮች ከጎረቤትም አገር የባሰ እንደ ጠላት እንዲተያዩ ሲደረግ የነበረው ጥረት ከአሁን በኋላ ኢትዮጵያ ውስጥ አይቀጥልም። በልጆቿ ጥረት ይሄ እየፈረሰ ይቀጥላል። በክልላቸው መፈናቀል እንደማይቻልና የሚቻለው ማቀፍ ማስጠጋት፣ በፍቅር በአንድነት ኦሮሚያና ኢትዮጵያ መገንባት ነው ሲሉ ተናግረዋል። ከዚህ በኋላ የሚደረጉ ሟርቶችና እኩይ ተግባራት አይሳኩም በማለትም ተናግረዋል። ምክትል ርዕሰ መስተዳድሩ በመድረኩ ላይ ከጋምቤላ የተሳተፉት አቶ ጌታሁን ነው። ሁለቱ ህዝቦች በባህል ቋንቋና ኢኮኖሚ የተሳሰሩ ናቸው ብለዋል። መንግስት ግጭት የሚያስነሱ ኃይሎች ላይ እርምጃ እንዲወስድ መጠየቁንም ገልጸዋል። ትኩረት ሊሰጥበት ይገባል የሚሉትንም እንዲያብራራሉ። በተለይ የምዕራቡን የክልሉ አካባቢ እና የምስራቁ አካባቢ ስታይ ያለው የልማትና የፍትሃዊነት ተጠቃሚነት ጉዳይ ስታይ ትንሽ ልዩነቶች ይኖራሉ። ቢያንስ ኦሮሚያ ካደገች ልባቦራ፣ ቅለም ወለጋ ዞን አደገች። ዞሮ ዞሮ ጋምቤላ በዚህ አንግል ተጠቃሚ ነው የምትሆነው እና ብዙ የምስር ልማት ጥያቄዎች ምዕራብ ኦሮሚያ አካባቢዎች ላይ መስፈን አለባቸው ብዬ ነው። እንዳንድ የኮንፈረንሱ ተሳታፊ ግለሰቦች እና ቲኬት የሆኑ አንዳንድ አካባቢ አመራሮች አሁንም በሆን የመደመሩ ስሌት አልተረደም። ስለዚህ መንግስት እዚህ ላይ ራሱ የሆነ አደረጃጀት መፍጠር አለበት የሚል እንደ ትልቅ የተነሳ ሀሳብ አለና አቶ ተካልኝ አበራ ከኢሉ አባቦራ ቡሬ መሳተፋቸውን ጠቅሰው ሁለቱን ክልሎች የተመለከቱ የጋራ ሰላምና ልማት ጥያቄዎች ተነስተው ከመድረኩ ምላሽ መሰጠቱን ተናግረዋል። የህዝብን ሰላም፣ የህዝብን ደህንነት፣ የህዝብን ወደፊቱን፣ የአብሮ መኖርን የጣፋንታ ለማስቀጠል የሀገሩ ርዕሰ መስተዳድሮች እና በየደረጃው በስልጣን እርከን ላይ የሚገኙት አስተዳዳሪዎች እንዴት ብሔር ብሔረሰቦችን ማስተያዝ እንደሚገባቸው እና የሚነሳውን ጥያቄ ታስቦበት ታቅዶበት የሀገርን ችግር የቀረውን የወጣቱን እና የሚሯኑን ችግር ولكن ياتي الى <سؤال> المنطقه <سؤال> التي <سؤال> ياتي الى <سؤال> المنطقه التي ياتي الى المنطقه التي